ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞችን ይዞ አሁን ይጀምራል። ሰላም፣ ጤና ያስጥልን። በያላችሁበት የጌታ ጸጋና ሰላም ይብዛላችሁ እያልን ልባዊ ሰላምታችን እናቀርባለን። ይህ በየሳምንቱ ወደ እናንተ የዘንላችሁ የምንቀርበው የሰንበት ትምህርት የመጽሐፍ ቅዱስ ጥናትና ውይይት ክፍለ ጊዜያችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በጌታ ፍቅር ሁላችሁንም እናድማችኋለን። ወደ ጥናታችን ከመግባታችን በፊት የዛሬውን ጥናታችንን የመሪ ጥቅስ እናነብና ከዛ ጸሎት የምናደርግ ይሆናል። የጥናታችን መሪ ጥቅስ የሚገኘው በማርቆስ መጽሐፍ ምዕራፍ ስምንት ቁጥር 34 ላይ ነው። እንደዚህ ይላል፣ ሕዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ ያላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ከወንድማችን ሊቆዩ ጋር ጸሎት እናደርጋለን። በዘላለም ፍቅርህ የምትወደን ኃያልና ታላቅህ የፍጥረት ሁሉ ባለቤት የነገስታት ንጉሥ የጌቶች ጌታ እግዚአብሔር አምላካችን ክብር በሰማይ ክብር በምድር ለአንተ ይሁን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ ጥበቃህ እጅግ አድርገን እናመሰግናሃለን። ዛሬ በፊትህ እንገኛለን። በመገኘትህ ታላቅነትህ እንድትገልጥልን በዚህ ቻናል ቃልህን የሚሰሙ የሚያደምጡ ጆሮዎች ሁሉ ለልባቸው ደስታ የሚመጣበት እንዲሆን ትረዳን እንለምናለን። ቃልህ የልብ ደስታን ይሰጣል፣ ሰላምን ይሰጣል፣ ከእስራት ይፈታል መፈታት ሰላም ማግኘት እንዲሆንልን በጸጋህ እንድትረዳን እንለምናለን። በነበረን ጊዜና ሰዓት ሁሉ የረዳህን፣ ያገዝከን፣ የመራህን ጌታ በኢየሱስ ስም አንተ እንድትመራን፣ እንድትረዳን፣ እንድታግዘን እንለምናለን። ጊዜውን ሰዓቱን ሁሉ አሳልፈን ላንተ ሰጠን፣ እንደ ፈቃድ ምራን። በጌታ ቤት ክርስቶስ ስም አሜን። እንግዲህ ዛሬ የጥናታችንን ሰባተኛ ክፍል ይዘን የምንቀርብ ይሆናል። እርሱ ደግሞ ደቀ ማስተማር ይለና፣ ይህንን ርዕስ በሁለት ከፍለን ለሁለት ተከታታይ ሳምንታት ዛሬን ጨምረን የምናጠናና የምንወያ ይሆናል። እንግዲህ እንደምታስታውሱ እስከዛሬ ትኩረታችን ያደረግ ነው በማርቆስ መጽሐፍ ከምራፍ አንድ እስከ ምራፍ ስምንት አጋማሽ ነው ና እንግዲህ በዚህ ክፍል ላይ የማርቆስ መጽሐፍ ጸሐፊ ክርስቶስን ቀስ እያለ እየገለጠ የመጣበትን ክፍል ነበረ ስናይና ስንመለከት የነበረው እና በእነዚህ ክፍሎች አስተውላችሁ ከሆነም ክርስቶስ ስለማንነቱ በይበልጥ እንዲነኝ ብሎ የተናገረበትን ክፍል አናገኝም። ነገር ግን አንዳንዴ አጋንንቶች ክርስቶስ መሲሁ ስለመሆኑ የተናገሩበት፣ የፈወሳቸው ሰዎች ስለራሱ ክብርና ስለራሱ ማንነት የተናገሩበትን ክፍል ነበር ያገኘ ነው። ነገር ግን ከዚህ በኋላ ከምራፍ ስምንት አጋማሽ እስከ ምዕራፍ አስር መጨረሻ ድረስ ያለውን በምናይበት ጊዜ ግን ክርስቶስ ራሱን ለደቀ መዛሙርቱ ምን እያደረገ እየገለጠ የመጣበትን ክፍል እናገኛለን እና ስለዚህ ክርስቶስ ለዚህ ነው ደቀ መዛሙርቱ ማስተማር ብሎ ርዕሳችን ወይም ደግሞ ጥናታችን ርዕስ የሰጠው እና በዚህ ውስጥ ስለመጣበት ዋና ዓላማ መሲህ ስለመሆኑ እራሱን በይበልጥ ምን እያደረገ እያወጀና እየገለጠ የመጣበትን ክፍል ነው የምናገኘውና እንግዲህ ከምዕራፍ ስምንት አጋማሽ እስከ ምዕራፍ አስር በእነዚህ ሁለት የጥናታችን ክፍሎች ውስጥ ክፍል አንድና ክፍል ሁለት ደቀ መዛሙርቱ ማስተማር በሚል ርዕስ እነዚህን ሐሳቦች እየዳሰስን የምንቀጥል ይሆናል ማለት ነውና እንደ መግቢያ ሐሳብ እንግዲህ በምዕራፍ ስምንት አጋማሽ ላይ ከቁጥር 22 እስከ 26 ያለው ሐሳብ ላይ ትኩረት እናድርግና በዚህ ክፍል ላይ እንግዲህ በቤተሳይዳ በነበረው ቆይታ ክርስቶስ አይነ ስውር የነበረን ሰው የፈወሰበትን ክፍል እናገኛለን እና ከዚህ ታሪክ አውድ አንጻር የተለያዩ ሀሳቦችና ጥያቄዎችን እናንሳ። በወቅቱ የተከሰተው ነገር ምንድን ነበረ? ታሪኩ ምን ይመስላል? የሚለው እንደመነሻ ሀሳብ እናደርግና በዛ ውስጥ ግን ልንመልሳቸው የሚገቡ ጥያቄዎች አሉ። እንግዲህ በዚህ ክፍል ላይ ታሪኩን ስናይ ክርስቶስ ይህ አይነ ስውር የነበረን ሰው ሲፈውስ ያደረገው ነገር ነበረ። እጁን ይዞ ምን አደረገው ወደ ውጭ አወጣውና ይዞት መውጣት ለምን አስፈለገ? የመጀመሪያው ጥያቄ ነው። ከዛ ጋር አያይዘው ደግሞ ሲፈውሰው ስንቴ ነበር የዳሰሰው? ሁለቴ ነው እና ክርስቶስ ለምን አንድ የመዳሰስ አላስፈለገም? ሁለቴንን አይነት ስውር ሰው ለመፈወስ መዳሰስ አስፈለገ? የሚለውን ሀሳብ እና ከዛ ጋር አያይዘን ደግሞ ሁለት አፕሊኬሽን የሆኑ ጥያቄዎችን በህይወታችን ልንተገብራቸው የምንችላቸውን ጥያቄዎች እናነሳለን። የመጀመሪያው በህይወታችን በድንግዝግዝ እንድናይ አጥርተን እንዳናይ የሚያደርጉ ነገሮች ምንድን ናቸው? ከዛው ጋር አያይዘን ደግሞ የልቦኖቻችን አይኖች እንዲበሩ ምን እናድርግ የሚሉትን ተያያዥ ሀሳቦች እናነሳለን። ዘሌላ አንተ ጊዜውን ሰጣ አመሰግናለሁ። ታሪኩ የሚገኘው ማርቆስ ወንጌል ምዕራፍ ስምንት ከቁጥር ሀያ ሁለት እስከ ሀያ ስድስት ነው። በዚህ ክፍል ላይ እንግዲህ ጌታ ኢየሱስ ክርስቶስ ወደ ቤተሳይዳ መጥቷል። ያው እንግዲህ በጀልባ እንደመጡ ነው የምናስበው። ከወንዙ እቺ ቤተሳይዳ ከመጡበት ሐይቅ በስተሰሜን በኩል የምትገኝ በደቡብ በኩል የምትገኝ ነገር ግን ከዮርዳኖስ ደግሞ ወንዝ ደግሞ በደቡብ በኩል የምትገኝ ቤተሳይዳ የምትባል ከተማ ናት። እቺ ከተማ እንግዲህ የምናቃት ወዮልሽ ስትባል ነው። ወዮልሽ፣ ኩራዜ ወዮልሽ፣ ቤተሳይዳ ድንቅና በአንቺ የተደረገው ድንቅና ታምራት በሌላው ተደርጎ ቢሆን ኖሮ ንስሐ ገቡት ነበር የተባለላት ከተማ ናት እቺ ከተማ የሶስቱ የክርስቶስ ደቀ መዛሙርት የተወለዱበት ስፍራ ናት። ኢንፋክት ቤተ ሳይዳ ዝም ብሎ ሊትራል ትርጉሙ የአሳ አጥማጆች ከተማ ነው። እና ወደዚህ ስፍራ ጌታ ኢየሱስ ክርስቶስ መጣ። ይህንን ያወር ያነሳውበት ሀሳብ መጨረሻ ላይ ቁጥር 26 ላይ ሀሳብ ለመስጠት ነው። እና ወደዛ መጣ እንግዲህ ብዙ ጊዜም እንደሚደረገው አንድን አይነ ስውር ሰው ወደ ጌታ ኢየሱስ ክርስቶስ ይዘውት እንደመጡ እንመለከታል ሰዎችም ይላል እነዚህ ሰዎች ጓደኞቹ፣ ቤተሰቦቹ እንዲሆኑ አናውቅም። ብቻ ግን አንዱ የወንጌልም ተልእኮ እንደዚህ ነው አደለ፣ ሰዎችን ወደ ጌታ ማምጣት ነው። ወደ ጌታ ይዘውት መተዋል። እና አይነ ስውሩን በቃ አምጥተው እንዲዳስሰው ለመኑት ይላል። ሁሌም ቢሆን መዳሰስ በቄዛ ጊዜ በብሉ ኪዳን ጊዜ በቃ ፈውስ በመዳሰስ ነው የሚገኘው ብለው እና ለመኑት ማለት በቃ በጣም ፈልገዋል፣ ጉጉት ነበራቸው፣ እባክህን አሉት። ጌታ ኢየሱስ ክርስቶስም ቁጥር 23 ላይ እርሱም የአይነ ስውሩን እጅ ይዞ ከሰፈር ውጪ አወጣው ይላል ስለዚህ ጌታ ኢየሱስ ክርስቶስ ይሄንን ባይዘው ከቤተ ሳይዳ አለው እንጂ ከከተማ ውጭ እንዳስወጣው እነ ማቴዎስ ደግሞ ሌሎቹ እንትሮች ደግሞ ይናገራሉ አይ ሚን ከከተማ ውጭ እንደሆነ ይሄ ኮሜንታሪዎች ይናገራሉ ከከተማ ውጭ ቤተ ሳይዳ ከሚባል ከዛ ሰፈር ወይም ደግሞ ከዛ ከተማ ጌታ ኢየሱስ ክርስቶስ ይዞት ወጣ እና ለምንድን ነው ይዞት የወጣው? እንዲህ ሊትራል ትርጉሙ ከዚህ በፊትም እያየን እንደነበረው ጌታ ኢየሱስ ክርስቶስ ራሱን መሲህ እንደሆነ መግለጥ አልፈለገም ነበረ። በቃ በጣም በስውር ነበር ነገሮችን ሲያደርግ የነበረው ይሄም ወደ ከተማ ገብተ አትናገር ሲለውም እንመለከታለን። ምናልባት ከዚህ ጋርም ተያያዥነት ሊኖረው ይችላል። ግን በዋናነት ግን ከከተማ ለምን ይዞት ወጣ ስንል ግን ጌታ ኢየሱስ ክርስቶስ ማድረግ የፈለገውን ማድረግ የሚፈልግ አምላክ ነው። በማንም ዲፔንድ የሚሆን አይደለም አንደኛ ሲፈልግ የፈለገውን ያደርጋል። ነገር ግን እያንዳንዱን ነገር ግን ሲያደርግ ግን ጌታ ኢየሱስ ክርስቶስ ያለ ምክንያት ነገሮችን አያደርግም። ምክንያቱም ከዚህ በፊት የነበሩ ባይዘዌ ከከተማ ውጪ ይዞት የወጣ ሰው ራሱ ይሄ ነው። በቃ ሰዎች ይመጣሉ ይፈወሳሉ፣ እሱ ጋር መጥተው። ነገር ግን ይህንን ሰው ግን ይዞት ወጥተዋል። ስለዚህ መንፈሳዊ ትርጉሙ ግን አንዳንዴ በዛ ክራውድድ ውስጥ ይሄንን ሰው እምነቱን የሚሸረሽሩ ክራውድ ነው አይደለ? በጣም ብዙ ህዝቦች አሉና እምነቱን የሚሸረሽሩ እንዳያምን ሊያደርጉት የሚያስችሉ ሁኔታዎች ሊኖሩ ይችሉ ነበረ። ከዛ ግን ጌታ ኢየሱስ ክርስቶስ ግን ይዞት ወጣ ይላል ብቻውን እንዲሆን። ባይዘወይ መንፈሳዊ ህይወታችን የጽሞና ጊዜ ያስፈልገዋል። ከክራውድዱ ልንወጣ ይገባል። በቃ አላድ ከውዥንብሩ ነገር ወጣ ብለን አሰላስሎት፣ የመጽሐፍ ቅዱስ አሰላስሎት፣ መንፈሳዊ ሜዲቴሽኖች ጠቅላላ የጽሞና ጊዜ ይፈልጋሉ። ብቻህን ከጌታ ጋር ከኢየሱስ ጋር የምትሆንበት ጊዜ ያስፈልጋልና እና ይህንንም መንፈሳዊ አንደምታው አንዱ ይሄ ነው። በቃ ብቻን መሆን ከጌታ ከኢየሱስ ጋር ለጸሎት ብቻውን እልፍ ማለት እነ ሙሴንም ይዞት ወጥቶ የለ ሰባዎችንም ይዟቸው ከከተማ ወጥቶ የለ በቃ ወደ ምድረ በዳ አወጣታለሁ አባብላታለሁ ወደ ምድረ በዳ ማወጣታለሁ እኮ የተባለው እኮ ለምንድ ነው ሲባል ከክራው ዱ ይዣት ወጣለሁ ነው አደል አንዱ ሀሳቡ እኮ ይሄ ነው እና መንፈሳዊ ዳራው ይሄ ነው ከከተማ በቃ ይዞት ጌታ ኢየሱስ ክርስቶስ ወጣ ሲወጣ ግን ይዘውት የመጡት እነሱ ናቸው አሁን ግን ይዞት እየሄደ ያለው ግን ጌታ ኢየሱስ ክርስቶስ ነው ከከተማ እዛ እስኪደርሱ ድረስ ምን እያወሩ እንዳለ አላቅም ብቻ ማለት ይሄ አይነት ጽውር ነው እንትን ብሏል። አምኗል፣ ጌታ ኢየሱስ ክርስቶስን ማለት ሊከተለው ወዷል፣ እና እየተከተለው ነው በቃ ይዞት ሲሄድ አብረው እየተከተሉ ነው። ምን እንዳወሩ አላውቅም፣ ምን እንዲስከስ እያደረጉ እንዳለ ማርቆስ አይነግረንም። ምንም ያወሩ ምንም፣ ግን ይሄ ሰውዬ ግን ከጌታ ኢየሱስ ክርስቶስ ጋር ነው። በቃ ከነሸክሙ አብሮት ከኢየሱስ ጋር ነው እና ተከትሎታል። አንዳንዶቹን ፈውሶ አይኖቻቸውን አብርቶ ተከተሉኝ ይላቸዋል። ይህንን ግን መጀመሪያ ያስከትሎን አይኑን ያበራው ስለዚህ ለአንዳንዶች ጌታ ኢየሱስ ክርስቶስ ለዚህ ሰውዬ ጌታ ሆኖ ነው አዳኝ የሆነለት፣ ለሌሎቹ ደግሞ አድኖ ጌታቸው ደግሞ ይሆናል እና ነገር ግን ወጣም ወረደም ግን ጌታ ኢየሱስ ክርስቶስ አዳኝም ጌታም ነው። አዳኝም ጌታም ነው። ስለዚህ ይህን አይነ ስውር ይዞት ከሰፈር ውጭ አወጣው። ያው ከዚህ በፊት አስተውለውት የማያውቁት ይሆናል ብለው ያልጠበቁት ነገር ነው እየሆነ ያለው። አንደኛ ይፈውሰዋል ብለው ሲያስቡ ከሰፈር አወጣው። እሺ ይሁን አሉ። ሁለተኛ ምራቅቱ ብሎ ጭቃ ቦካ እንደገና ደግሞ ዳሰሰው ዓይኑን። አሉ እሺ ይሁን አሉ ተፈወሰ ሲሉ፣ አሁንም ደግሞ ምን ይታያል ብሎ እንደገና ጌታዬ ኢየሱስ ክርስቶስ ጠየቀው። ምን ይታይሃል ማለት ሊያረጋግጥ ነው። ነው ማረጋገጥ እንዴት ይገባዋል? አምላክ ነው እኮ ይሁን ሲል ሚሆንለት ነው አይደለም። ነገር ግን አሁን እዚህ ጋር ግን ሲያረጋግጥ እና ያለን እና በድንግዝ ግዛ ያለው አለው እንደገና ደግሞ አጥርቶ እንዳይ ደግሞ ሁለተኛ ጊዜ ሁለት ጊዜ በሂደት የተፈወሰ ብቸኛው ሰው ነው። ይሄ አዲስ ኪዳን ሙሉ ታሪክ ውስጥ ብቸኛው ሰው ይሄ ነው በሁለት ጊዜ የተፈወሰ እና እነዚህ ነገሮችን ስናይ ከሰዎች በተለይ ከደቀ መዛሙርቱ ሀሳብ ቶታሊ ውጪ ነው ይሄ ነገር። ይዞት ወጣ ይወጣል ብለው አልጠበቁም። ጭቃ ይነካል ብለው አልጠበቁም። ይዳስሰዋል ብለው ብቻ ነበረ። አንዴ ይፈውሰዋል ብለው ነበረ። ሁለቴ ይፈወሱት። ስለዚህ ደቀ መዛሙርቱ ትምህርት አደለ እየወሰዱ ያሉት። ከዚህ ቀጥሎ ደቀ መዛሙርቱን እያስተማረ አይደለ። አንደኛ ሊማሩበት የሚገባ ነገር ምንድን ነው ሲባል የመንፈሳዊ ህይወት እድገት ፕሮሰስ እንዳለው በሂደት እንደሆነ፣ በቃ የመንፈሳዊ ነገር መገለጥ በሂደት ነው። አድገን አይደለ እየቀጠልን የምንሄደው፣ በቃ ጡት መጥባት ልክ እንደ ልጅ ከሆነ መንፈሳዊ ህይወት ውልደት፣ ከዛ በኋላ እያደግን ነው የምንሄደው። ስለዚህ ሐዋርያቱም ልክ እንደዛ ዲስከሬጅ እንዳይሆኑ ምክንያቱም ባለፈው ሽባ ፈውሰው እንትን አጋንንት አውጥተዋል። ሲሄዱ ደግሞ ሁለተኛ ጊዜ አጋንንት ካልወጣላቸው እንዳይደነግጡ አምነውታል። አንተ መሲነህ ምናልባት ሊለው ይችላል። ከዛ በኋላ ደግሞ አለፍ ብሎ ደግሞ ሲጠራጠሩ እንዳይደነግጡ በቃ ሂደት ነው መንፈሳዊ ህይወት። በአንዴ ሁሉንም ነገር የምንሸከመው አይደለም። ስለዚህ የሆነ ነገር ሲያጋጥመን የደረስንበት የመንፈሳዊ እድገት ደረጃ ገና ስለሆነ እንጂ እኛ ወድቀን ወይ ደግሞ በቃ አቅም አንሶን መመለስ አለብን ብለን ዲስከሬጅ የምንሆንበት ጉዳይ ዲስአፖይንትመንት ውስጥ ልንገባ አይገባንም ነው ስለዚህ አንዱ ይሄ ነው። ሌላው ከአሁን በኋላ እኮ እነሱ ማለት ነው እሱ እንዳደረገ እንደ ዳሰሰ ብቻ እንዳይዳስሱ ከኔ በለጠ ታደርጋላችሁ ብሏቸው የለም በቃ እሱ እንደዳሰሰ እንዳይዳስሱ፣ እሱ እንደተናገረ እንዳይናገሩ፣ በቃ ምንም ነገር ሲያደርጉ እንዳይደነግጡ እኮ ነው። ከዛ በኋላ እኮ ጥላቸው ፈወሰ። ከዛ እኮ ልብሳቸውን እኮ የዳሰሱ ሁሉ እኮ ተፈወሰ፣ ጥላቸው ሁሉ ፈወሰ። ስለዚህ የእግዚአብሔር አሰራር ጌታ ኢየሱስ ክርስቶስ በፈለገው ጊዜ ቦታ ሁኔታ መፈወስ የሚችል አምላክ ነው። ስለዚህ በቃ ልክ እሱ እንዳደረገው ብቻ እናደርጋለንም ብለው እንዳሄዱ ይሄ ትልቅ ትምህርት ይሰጣቸዋል። ይሄ ትልቅ ትምህርት ይሰጣቸዋል። ስለዚህ ስናጠቃለው ለምን ይዞት ወጣ? አንደኛ ሊትራል ትርጉሙ ለእንትን ነው ያው እንዳይገለጥ፣ ምክንያቱም ገና አይምሯቸው አይሁዶች አልዳበረም፣ ነው። ሁለተኛ ግን ይዞት ወጣ በቃ በዛ ስፍራ በጽሞና በቃ ከከተማ የይዞ መውጣትን ነው ሁለት ጊዜ ለምን አስፈለገው? እንግዲህ ለደቀ መዛሙርቶቹ ትምህርት ይሆን ዘንድ ነው። ከመንፈሳዊ መንፈሳዊ ሕይወት እድገት እንዳለው ነው። ሌላው በፈለገው ጊዜ ማድረግ ይችላል። ሁለቴ የሚያደርግ ሶስቴ የሚያደርግ ምክንያቱም ይሄ እኮ ከሌላው በላይ ኃጢአተኛ ሆኖ አደለም ሁለቴ የወሰደበት። ሌሎችን እኮ ተነስ ሲል ብድግ ብለዋል፣ እይ ሲል በርተዋል። ይሄ ሰው ግን በአንዴ ግን አልወሰደበትም አይደለም ምክንያቱም እግዚአብሔር፣ ጌታ ኢየሱስ ክርስቶስ እንደፈለገ ነው የሚያደርገው ትምህርትም ትምህርት ነው። በቃ በቃ ያለ ምክንያት ስለማያደርግ ማለት ነው። ጌታ የሱስ ክርስቶስ እኮ ኃይል ስላጣ አይደለም እንደዛ ያደረገው አይደለም። ይማሩ ዘንድ ግን ስለፈለገ ሁለቴ ይህንን ነገር አድርጓል። ስለዚህ ሌላው ሐሳብ እንግዲህ መጀመሪያ በድንግዝግዝ ነው ያዩት ነው። ወደ መንፈሳዊ ወደ አፕሊኬሽን እናምጣው ብለሃል እና እውነት ነው። ብዙ ጊዜ አይኖቻችን መንፈሳዊ አይኖቻችን ጠርተው የምናይ ሰዎች አይደለንም። በቃ በድንግዝግዝ መንፈሳዊ ሕይወታችን በብዙ ድንግዝግዝ ውስጥ የተሞላ ነው። ይሄ የመንፈሳዊ አይኖች መገለጥ የሚለው ሀሳብ እስከ መንፈሳዊ እውቀት ጋር የተያያዘ ነው። እውርነት፣ አለማየት የመንፈሳዊ እውርነት ተምሳሌት ነው። መንፈሳዊ እውርነትን ደግሞ መግለጥ የሚችለው መለኮት ብቻ ነው። ማንም አይገልጥም። በስጋ ለሰው ልጅ መንፈሳዊ ማንነት አይገለጥለትም። ማንም ሊተረትር ይችላል። ማንም እውቀት ሊኖር ይችላል። መንፈሳዊ አይኖቻችን የሚያበራ ግን ጌታ ኢየሱስ ክርስቶስ ብቻ ነው። ስለዚህ መንፈሳዊ አይኖቻችን እንዳይበሩ ያደረገው ነገር ምንድን ነው? አብሪው ጋር አለመጠጋት ነው። አብሪው ጋር በተጠጋን ቁጥር የሚገልጠው ማን ነው? የሚዳስሰው ማን ነው? ኢየሱስ ነው። ጌታ ኢየሱስ ክርስቶስ ጋር አለመጠጋታችን፣ ጥብቅ የሆነ ሪሌሽንሽፕ አለመኖራችን በቃ በቃሉ ላይ በጸሎት ከእርሱ ጋር በቃ እንዳንሄድ በመሆናችን ምክንያት እንደነዚህ በቃ በድንግዝግዝ እንራመዳለን። ይህ መንፈሳዊ መገለጥ ወይም ደግሞ አይን ከእውቀት ጋር የተያያዘ ነው። ለዚህ ነው ጳውሎስ እንድታውቁ አይኖቻችሁ ሲበሩ መገለጡ ምን ያህል ተስፋ እንደሆነ ታውቁ ዘንድ ብሎ የሚናገረው። ለዛ ነው እና በዛ በድንግዝግዝ እንሄዳለን። ነገር ግን የበራለት ሰው ወገኖች፣ የበራለት ሰው በዋናነት እኔ በጣም ብዙ የበራለት ሰው ይሄ ይሄን ይመስላል ሊባል ይችላል ለኔ ለልቤ፣ ግን በዋናነት ሁለት ነገሮችን የበራለት ሰው ማን ነው ተብዬ እኔ ብጠይቅ አይቼ ኤቫሉዌት ባደርግ ነው በሁለት ነገር እመዝናለሁ። አንደኛ ከኃጢአት ጋር ባለው ሪሌሽንሽፕ በጣም ሲሪየስ ነው። የበራለት ሰው መንፈሳዊ ህይወቱ የበራለት ሰው በጽድቅ ነው የሚሮጠው። አይጋጭም፣ ከኃጢአት ጋር አይላተም። በጥንቃቄ ነው የሚራመደው። ጭቃ ውስጥ እየሄድ አይገባም። ሲሬስ ነው በቃ የሆነ ሰው ከኃጢአት ጋር ያለው ሪሌሽንሽን በጣም የጠ ከኃጢአት ጋር በቃ ያለው ይጠየፋልና፣ ሲሬስ የሆነ ሰው ስታዩ የዚህ ሰው አይኖቹ በርተውለታል። ብዙዎቻችን እንደዛ ስላልሆንን ማለት ነው። ዝም ብለን ጨፍነን እኮ ነው የምንሄደው። ጓ ብለን ከውሸት ጋር እንላተማለን፣ እየሄድን ከምኞት ጭቃ ውስጥ እንገባለን። አይኖቹ አይኖችን አይኖቼን ክፈት አለ። ስለዚህ በጽድቅ መንገድ ምን እላለሁ አለ እሮጣለሁ አለ ያለው እኮ ዳዊት። ለዛ ነው አይደል? በቃ አይኖቻችን ሲበሩ እንደዛ ነው። ከኃጢአት ጋር በቃ ያለው መስተጋብር በጣም ሲሬስ ነው። በቃ ኃጢአትን ንቃቅሉ፣ አያየም ። አንዱ ይህ ነው። ሁለተኛው ግን ጌታ ኢየሱስ ክርስቶስን የሚመለከት ነው። ኢየሱስን ያየ ነው። በለዓም እኮ ወድቆ አይኖቹ የበሩለት የወደቀው ምን ይላል አለ ያያል በቃ በቅርብ ግን አይደለም እመለከተዋለሁ አሁን ግን አይደለም ከያይቆብ ምን ይወጣል አለ ንጉስ ይወጣል ብሎ ጌታ ኢየሱስ ክርስቶስን አይቷል ዳዊት አይኖቼን ክፈትህ ከህግ ምን እናያለሁ አለ ከህግ ምን እናያለሁ ብርሃንን በቃ ድንቅና ያለሁ አለ ድንቅ ማነው ጌታ ኢየሱስ ክርስቶስ እኮ ነው የተገለጠለት ሰው አይኖቹ የበራ መጽሐፍ ቅዱስን ሲከፍት ኢየሱስን ነው የሚያየው በእያንዳንዱ ሁኔታ ውስጥ ኢየሱስን አይቶ በቃ አውቆት ነው የሚኖረው ኢየሱስን ያወቀ ነው አይኖቹ የበሩለትና አይኖቻችን በርተው ጌታ ኢየሱስ እንድንከተል እግዚአብሔር በጸጋው ይርዳን እግዚአብሔር አብስቶ ባርክ እንግዲህ ጳውሎስ ለኤፌሶን ሰዎች እንደጸልየው ምኞቴ መሻቴ የልቦናዎቻቸው አይኖች በርተው ማየት ነው እንዳለ የእግዚአብሔር መንፈስ የልቦናዎቻችን አይኖች ይክፈትልን አጥርተን ማየት እንድንችል እሱ ይርዳን ወደሚቀጥለው ሀሳብ ስናሄድ እዛው ማርቆስ ምዕራፍ ስምንት ላይ እንቆያለን ከቁጥር ሃያ ሰባት እስከ 38 ያለውን ሀሳብ ደግሞ እንዲያስሳለን በዚህ ክፍል ላይ እንግዲህ ይህ የአይነ ስውር ሰው ከተፈወሰ በኋላ ክርስቶስ በቀጥታ ደቀ መዛሙርቱን ማስተማር የጀመረበትን ክፍል ነው እና ራሱን መግለጥ የጀመረበትን ክፍል እናገኛለን። እና በዚህ ክፍል ላይ እንግዲህ ዋናውን ጥያቄ ክርስቶስ ሲጠይቅ እናያለን። እና የጠየቃቸው አንድ ጥያቄ ነበረ። ደቀ መዛሙርቱን ሰበሰባቸውና፣ እንደው ሰዎች እኔን ማን ይሉኛል ብሎ ሲጠይቃቸው እናያለን። እና ያው እንግዲህ ፈጠን ፈጠን የሚለው ጴጥሮስ ደግሞ የሆነ ምላሽ ምን አድርጓል ሰንዘር አድርጓል። በዚህ ስፍራ ላይ እና ጴጥሮስ የመለሰው ምላሽ ምን ነበረ? ያንንስ ምላሽ ማን ገለጠለት የሚለውን እንደ መጀመሪያ ጥያቄ እናደርጋለን። ከዛ ጋር አያይዘን ደግሞ ስለ መስቀል ሞቱ ክርስቶስ የተናገረበት ክፍል አለ። ረድ ብለን በምናይበት ጊዜ ና ከላይ መገለጥ ያገኘው ጴጥሮስ ከታች ደግሞ መጥቶ ከክርስቶስ ጋር ግብ ግብ ሲፈጥር እናያለን እና ያ ሁነት ምን ነበረ ክርስቶስስ ጴጥሮስን ለምን መገሰጽ አስፈለገው የሚለው እንደ ቀጣይ ጥያቄ እናያለን። ከዛ በመጨረሻ ደግሞ የምናየው በክርስቶስ ደቀ መዝሙር በመሆን ውስጥ ምን አለ? ዋጋ መክፈል አለ፣ ዓለምን መናቅ። በዛ ውስጥ ደግሞ ዋጋ መክፈል አለና ዋጋ የምንከፍላቸው ነገሮች ምንድን ናቸው? ሽልማት ውስጥ ምንድን ነው? ዋጋ መክፈል ብቻ ነው ወይስ በረከት አለ? የሚሉትን ተያያዥ ሀሳቦች እናነሳለን። ምስር ለአንቺ ጊዜውን ሰጠው። እግዚአብሔር ስም እናውቀው ዘንድ እናስተውለው ዘንድ የሚገባንን ሁሉ በቃሉ አማካኝነት ይነግረናል እና ማስተዋል እንድንችል ጌታ በጸጋው ይርዳን። እንግዲህ በዚህ በማርቆስ ወንጌል ምዕራፍ ስምንት ከቁጥር ሀያ ሰባት ጀምሮ ስንመለከት ሳለን የሚነግረን ምንድን ነው ጌታ ኢየሱስ ደቀ መዛሙርቱን ነው የጠየቃቸውን ጥያቄ። አንዳንዴ ትምህርት በጥያቄ ይጀመራል አ ሰዎች ምንድን ነው ወይም ደግሞ ተማሪዎች ምንድን ነው፣ ስለዚህ ጉዳይ የሚያውቁት ነገር አለ ወይ፣ ከዚህ በፊት ያላቸው ልምምድ ምን ይመስላል የሚለውን ነገር ቼክ ለማድረግ ወይም ለማየት፣ ለማስተዋል ጥያቄ ይጠየቃል እና ጌታም እንደዚህ ነው ያደረገው። እስኪ ስለኔ ሰዎች ምን ይላሉ፣ ምን እያወሩ ነው ያሉት ብሎ ነው የጠየቀው እና ከዛ ደቀ መዛሙርቱ ምን ብለው መለሱ? እናንብበው። ቁጥር 27 ላይ እንደዚህ ይላል። ኢየሱስና ደቀ መዛሙርቱን በፊልጶስ ቂሳሪያ ወዳሉ መንደሮች ወጡ። በመንገድም ሰዎች ስለ እኔ ማን እንደሆንኩ ይላሉ ብሎ ደቀ መዛሙርቱን ጠየቃቸው። እነርሱም መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ከነቢያት አንዱ ነው ብለው አንዱ ብለው ነገሩት። እናንተስ እኔ ማን እንደሆንኩ ትላላችሁ ብሎ ጠየቃቸው። እንግዲህ ሰዎች አንዳንዱ መጥምቁ ዮሐንስ ይላል፣ ሌላኛው ደግሞ ኤልያስ ነው ወይም ደግሞ ከነቢያት መካከል አንዱ ነው እያሉ ነው የሚናገሩት። በእንዲህ መልክ ነው ያስተዋሉ ነው። ኦኬ፣ ሰዎች እንደዚህ ሊሉ ይችላሉ። ነገር ግን እናንተስ እኔን ማን ትሉኛላችሁ? ምን ያህል እንዳስተዋሉት ማን እንደሆነ ገብቷቸዋል ወይስ አልገባቸውም? ሳይገባቸው ነው እየተከተሉት ያሉት ወይስ ደግሞ ተረድተውኛል? ማንነቴ ገብቷቸዋል ወይ የሚለውን ለማወቅ ነው የጠየቃቸውና ሳያውቅ ቀርቶ አይደለም። ባይዘ ጌታ ሁሉን ያውቃል አይደል፣ በውስጣቸው የሚያስቡትንም ጭምር ያውቃል። በዚህ ሁሉ ባሳለፉት ጊዜያቶች ጌታ ያደረጋቸው የሰራቸው የሆናቸው ያንን ሁሉ አይተው ማን እንደሆነ ተረድተዋል ወይ? ይሄንን ነው እየጠየቀ ያለው። እና በዚህ ፈተና ውስጥ ነው እንግዲህ ጴጥሮስ ቶሎ ብሎ መልስ የመለሰው። ክፍል ውስጥም አንዳንድ ልጆች ቶሎ ይመልሳሉ አይደል። እና እንደዛ አይነት ጴጥሮስም መለሰ ሲመለስ ምን ብሎ ነው የመለሰው ቁጥር ሰላሳ ላይ ጴጥሮስም አንተ ክርስቶስ ነህ ብሎ መለሰለት ከዛ በኋላ ጌታ ኢየሱስ ክርስቶስ ስለ ጴጥሮስ የተናገረውን በማቴዎስ ወንጌል ነው የምናገኘው ማቴዎስ ወንጌል ምዕራፍ 16 ቁጥር 17 ላይ እንደዚህ ይላል ኢየሱስም መልሶ እንዲህ አለው ለማን ለጴጥሮስ እንደዚህ ብሎ መለሰለት የዮና ልጅ ስምኦን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይህንን አልገለጠልህምና። ብፁዕ ሲሎን ናያደና እውነት ነው። የጌታ የኢየሱስ ክርስቶስን መሲህነት ለሰው ልጆች የሚገልጠው እግዚአብሔር አብ ነው። መንፈስ ቅዱስ ነው ሊገልጥ የሚችለው። እነዛ ሰዎች እኮ ብዙ ሰዎች ከጌታ ከኢየሱስ ጋር አብረው አሳልፈዋል እኮ። አንዳንዴ ነው ደቀ መዛሙርቱን ለብቻ ይወስዳቸውና ያስተምራቸው፣ ይነግራቸው የነበረው በምሳሌ የነገራቸውን ነገር ከዚህ በፊትም ባጠና ነው ምሳሌውን እስኪ እንደገና አስረዳን ብለው ይጠይቁት የነበረው እንጂ ጌታ ኢየሱስ ለብዙ ሰዎች ሲያስተምር፣ ማስተማር ብቻ አይደለም ሲመገባቸው፣ የሞቱ ሲነሱ፣ ሽባ ሲፈወስ፣ ሁሉም እኳ አይተዋል። ግን ሁሉ አይተው ምንድነው እያለ ያለው ከነቢያት አንዱ ሊሆን ይችላል ወይም ደግሞ ኤልያስ ነው ብለው ነበር ያስቡ የነበረው። አሁን መጥምቁ ዮሐንስ ሊሆን ይችላል ብለው ነበር የሚያስቡት እንጂ እርሱ ክርስቶስ ነው መሲህ ነው ብለው አላስተዋሉም ነበር። ጴጥሮስ ግን ምንድን ነው ያለው? አንተ የእግዚአብሔር ልጅ ክርስቶስ ነው። ይህንን ደግሞ የገለጠል የሰማዩ አባቴ ነው ብሎ ጌታ ኢየሱስ ክርስቶስ ያረጋግጥለት እንመለከታለና። ስለዚህ ምንድን ነው በዋናነት ከዚህ ክፍል ላይ የምናየው? እንግዲህ አሁንም እያጠናን እንዳለው ክርስቶስ ኢየሱስ ከዚህ በፊት ማንነቱን በድርጊት ነበር ይገልጽ የነበረው አይደል? በሚያደርጋቸው ነገሮች ይገልጽ ነበር። አሁን ግን ማንነቱን በይፋ እያሳያቸው፣ እያስተማራቸው፣ እየገለጸላቸው የመጣበትን ሁኔታ እንመለከታለን። ከዚያ ቀጥሎ ደግሞ ስናይ ቁጥር 31 ላይ ምን ይላል? ጌታ ኢየሱስ ክርስቶስ ነው ይህን የሚናገረው። የሰው ልጅ ብዙ መከራ ሊቀበል ከሽማግሌዎችም፣ ከካህናት አለቆችም፣ ከጻፎችም ሊጣል ሊገደልም፣ ከሶስት ቀንም በኋላ ሊነሳ እንዲገባው ያስተምራቸው ጀመር። ቃሉንም ገልጦ ይናገር ነበር። በዚህ መልክ ከዚህ በፊት ነግሯቸው አያውቅም። የመጣው ለመሞት እንደሆነ ነግሯቸው አያውቅም አይደል? እስካሁን ድረስ ባየ ነው ድርጊቱ ነው ይገልጽ የነበረው። አሁን ደግሞ ክርስቶስ መሆኑን ጴጥሮስ ተናገረ። ከተናገረ በኋላ ግን ጌታ ምን አለ? አዎ የሰው ልጅ ምን ሊሆን አልፎ ሊሰጥ እንደሚገባው ያንን ይነግራቸው ጀመር። ይህን ያልጠበቁት ነው። በዚህ መልክ አይደለም የሚጠብቁት። ከዚህ በፊትም ባጠና ነው መጽሐፍ ቅዱስ ላይም ስንመለከት በቃ መሲህ ነው እሱ ስለዚህ እኛን ከምን ነፃ ያወጣናል ከሮማ አገዛዝ ነፃ ያወጣናል ብለው ነው ያስቡ የነበረው እንጂ ከዘላለም ሀጢያት ከጥፋት ከሞት ሊያወጣቸው እንደመጣ አድርጎ አይደለም በዛ መልክ አላስተዋሉትም ነበር ጌታ ግን እዚህ ጋር እየነገራቸው ያለው ምንድን ነው እርሱም እንደሚሆን እንደሚሞት ይነግራቸው ነበር እና ቀጥሎ ላይ ጴጥሮስ ምን አለ እንደዚህ ያለ ቁጥር 32 ላይ ጴጥሮስም ወደ እርሱ ወስዶ ይገስጸው ጀመራል ይገስጸው ጀመር ምን ማለት ነው አይሁንብህ፣ እያለ ነው እንዴ። እንደዚህ አይነት መጥፎ ነገር ትናገራለህ እንዴት ነው? ሞት አለው ብለህ የምትናገረው እንዴት ነው? ተላልፌ ይሰጣለሁ ብለህ የምትለው ብሎ ጴጥሮስ የተናገረውና ያለና እና ለምንድን ነው ይሄንን ይለው የነበረው? በእሱ አስተሳሰብ ክርስቶስ መሞት የለበትም። በማን በጴጥሮስ አስተሳሰብ ክርስቶስ መሞት የለበትም። እንዲያውም ምንድን ነው መሆን ያለበት? እነሱ በእሱ አማካኝነት ከፍ ያለ ቦታ ማግኘት አለባቸው እንጂ መሞት የለበትም። ይሄ ግን ይሄ ግን የእግዚአብሔር ሀሳብ አይደለም። ጴጥሮስ የተናገረው የእግዚአብሔርን ሀሳብ ሳይሆን የማንን ሀሳብ እንደሆነ ጌታ ኢየሱስ ክርስቶስ የተናገረው እናያለን። ቁጥር ሰላሳ ሦስት ላይ እርሱ ግን ዘወር አለ፣ ደቀ መዛሙርቱንም አይቶ ጴጥሮስን ገሰጸውና ወደኋላ ይሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን ነገር አታስብም እና ለው በእርሱ ውስጥ ሆኖ ይናገር የነበረው ማን ነው? ክፉ መንፈስ ዲያብሎስ ነበር ይናገር የነበረው። ምክንያቱም ሰይጣን ክርስቶስ ኢየሱስ ከሞተና ሞትንም ድል አድርጎ ከተነሳ የሰው ልጆች ሁሉም እንደሚሆኑ የዘላለምን ሕይወት እንደሚያገኙ ያውቃል። ስለዚህ ይህ እንዲሆን አይፈልግም። ስለዚህ በማን ውስጥ ሆኖ ነው እየተናገረ ያለው? በጴጥሮስ ውስጥ ሆኖ ነው እየተናገረ ያለው። ጴጥሮስ ይሄንን ልክ እንደ ወዳጅ ሆኖ ነው እየነገረው ያለው። ለጌታ ለኢየሱስ ክርስቶስ የቅርብ ወዳጅ አይደል? አዛኝ አዛኝ መስሎ ነው እየተናገረ ያለው። ነገር ግን ጌታ ኢየሱስ ይሄንን ያውቃል ማን እየተናገረ እንደሆነ የሚናገረው ማን ነው? እርኩስ መንፈስ ነው። ይሄን እየተናገረ ያለው ጴጥሮስ አይደለም። ነገር ግን በጴጥሮስ ሆኖ የሚናገረው ክፉ መንፈስ ነው። ስለዚህ ነበር ጌታ የሱስ ክርስቶስ የገሰጸው እና ምክንያቱም የመጣበት ዓላማ ምን ለመሆን ነው? ለመሞት ነው የመጣው ስለዚህ አይሁንብ ብሎ ሲል ኖ ይሄ እርኩስ መንፈስ ነ አንተ ክፉ መንፈስ ራቅ ብሎ ነው የገሰጸው። እና ያንን ያለን ግን አንዳንድ ሰዎች ምን ብለው ያስባሉ? ጴጥሮስን ነው የገሰጸው ብሎ ያስባሉ። ጴጥሮስን አደለም ንግግሩን ነው ያን የተናገረው። ደግሞ በእሱ ውስጥ ሆኖ የተናገረው ክፉ መንፈስ ነው። ልክ በእባብ ውስጥ ሆኖ አደል ሰይጣን ሄዋንን ያታለላት እንጂ እባቢቱ ነበረች የምትናገረው? እባብ ሲጀመር አፍ ከፍቶ መናገር ይችላል አይችልም። ነገር ግን ሰይጣን ነበር በእባብ አድሮ ይናገራት የነበረውና ያንን ሄዋን ሰማች፣ እውነት ነው ብላ ተቀበለች። በዛ ምክንያት ከዛ በኋላ ፍሬውን በላች፣ ለአዳም ሰጠችው ይላል። አዳምም ሄዋን የእግዚአብሔር ጸጋ እንደተለያት እያወቀ ነው የበላው። አዳም ተላለፈ፣ ሄዋን ግን ተታለለች ይላል መጽሐፍ ቅዱሳን። ስለዚህ ሆን ብሎ ነው በቃ ሄዋን ስትሞት አብሬ መሞት አለብኝ እንጂ መቅረት የለብኝም የሚል ውሳኔ ነው። ታዲያ ግን ማነው የተናገረው? በዚህ ውስጥ ያለው ያ ንግግር የሰይጣን ንግግር ነው። እግዚአብሔር ምን ብሏል? ከዚህ ፍሬ በበላችሁ ቀን ሞትን ትሞታላችሁ። ይሄንን ደግሞ ምንድነው ሰይጣን ያለው? አትሞቱም፣ ነገር ግን እንዲህ እንዲህ እንዲህ ትሆናላችሁ። ያንን ፈለጉ ሰይጣን የተናገረውን እውነት ነው ብለው ተቀበሉ በዛ ምክንያት ኃጢአት ወደ ምድር ገባ ሞተ ወደ ምድር ገባ ስለዚህ ጌታ ኢየሱስ ክርስቶስንም እየተናገረ ያለው ይሄንን ነው አትሙት መሞት የለብህም እሱ ግን የመጣው ምን ለመሆነ ለመሞት ነው የመጣው እነዛን አትሞቱም አለ አሁንም ደግሞ እንዳአትሞት መሞት የለብህም ልትሞት አይገባም ምክንያቱም እርሱ ከሞተ የሰው ልጅ ደህንነት ስለሚያገኝ ስለዚህ ያንን የእግዚአብሔርን ፈቃድ የእግዚአብሔርን እቅድ ምን ለማድረግ ለማስተጓጎል እንዳይሆን እንዳይፈጸም ለማድረግ ነበር ያንን የተናገረውና ጌታ ኢየሱስ ግን ሲገስጸው እንመለከታለን። ታዲያ ሌላኛው ደግሞ ምንድን ነው ጌታ ኢየሱስ የተናገረው? ከዚህ በኋላ ቁጥር 34 ላይ ህዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው ይላል። በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታልና ስለ እኔና ስለ ወንጌል ነፍሱን የሚያጠፋ ሁሉ ግን ያድናታል። ስለዚህ እኔን መከተል የሚፈልግ መስቀሉን ተሸክሞ ይከተለኝ። ዋጋ ያስከፍላል። እንዲሁ አይደለም። ክርስቶስን ቸበርቻቻ ውስጥ አይደለም የምንከተለው። ይሄ ምንድን ነው? ምቾትና ድሎት ውስጥ አይደለም። ምክንያቱም መሪያችን በምቾትና ድሎት ውስጥ አላለፈም። አልፏል። አላለፈም። በመከራ ውስጥ ነው እኮ ያለፈው። ጌታ ኢየሱስ እንዲያውም ምን አለ በሚሰቀልበት ጊዜ በእርጥቡ እንደዚህ የሚሆን ከሆነ በደረቁ እንዴት ይሆናል? ያ ማለት በእሱ ላይ የሆነው በርሱ ላይ እንዲህ አይነት መከራና ችግር የሚደርስ ከሆነ እርሱም በሚከተሉት ላይ የከፋ እንደሚሆን ነው እየገለጸ የነበረውና ስለዚህ ክርስትና ዋጋ ያስከፍላል።